በነባር እሴት ያማረ የአዲስ ዘመን ክብረ በዓል በጋራ ማክበር ደሴዎች የኖሩበት ባህል ያቆዩት ትውፊት ነው። መስፍን አራጌ ነው አዲሱን ዓመት ምክንያት በማድረግ ከደሴ ባጠናቀረው ዘገባ ይህን የሚለን የሃይማኖት ልዩነት ሳይገድባቸው የዕድሜ መራራቅ ሳይወስናቸው ትናንታቸውን አመስግነው ነጋቸውን በብሩህ ተስፋ ተቀብለዋል። አዲስ ዓመት በቢለን ጊዮርጊስ መስፍን ይቀጥላል። ምዕራብ የደቡብ ወሎ ወረዳዎች ወደ ደሴ መሸጋገሪያ በር ንጉሥ ሚካኤል ያቋቋሙትን ሰኞ ገበያን ተንተርሶ ወደ ላይ ከተማዋን፣ ወደ ታች የገራዶ ሜዳን፣ ወደ ጎን ባለግርማ ሞገሱን የጦሳ ተራራን የሚቃኙበት ውብ ስፍራ። እዚህ ታሪክ ይዘከራል፣ ባህል ይከበራል፣ አብሮነት ይቀነቀናል፣ የእምነት ልዩነት በመተሳሰብ ይደምቃል፣ ኢትዮጵያዊነት ከማማው በላይ ያስተጋባል።

የሚመጣው ዘመን ቁርጡ ሊታወቅ ከታችኛው በኩል ከጸበሉ ከቢለን ጸበል በኩል ሻሊ ጅሩ አለ። ትልቅ ዛውያ ዶሪህ ነው የጾሎት ቦታ ትልቅ ሸሆች ዱአ ማድረጊያ። ጁማ ጁማ ይከበራል። ቢለን ደግሞ ከፍለ ስትመጣ ጊዮርጊስ ቤተክርስቲያን ነው። ብዙ ትዝታዎች አሉ። የሰፈር ነው ያሰፈር። ቢለን ጊዮርጊስ የሁለቱ ታላላቅ እምነቶች ወካይ ስያሜ። ቢለን በጣሊያን ጦርነት ወቅት የህይወት መስዋዕትነት በመክፈል በጀግንነት የሚወሱት የሻሊ ጅሩህ መታሰቢያ፣ ጊዮርጊስ የኦርቶዶክስ ክርስትና እምነት ተከታዮች ታቦት ቀርጸው መታሰቢያ ያቆሙለት ሰማዕት የሻህ ሊጅሩ የልጅ ልጅ የሆኑት ጌትነት ሐሰን የጊዮርጊስን ታቦት በማጀብ በሰባራ አጽሙና በጥምቀት ክብረ በዓላት ወቅት የድምቀት ምንጭ ከሆኑ ፈረሰኞች አንዱ ናቸው። የዘንድሮና አዲስ ዓመትም እነሱ ዛውያ እያሉ ከሚጠሩት የጸለቱ ቦታ ጀምሮ በውጭ በመሰባሰብ ነባር ትውፊታቸውን ሳይለቁ በጋራ አክብረዋል። እንግዲህ እዚህ አካባቢ በአመት የሚደረጉ በዓሎችን ሙስሊሙ የክርስቲያኑን በማክበር ክርስቲያ የሙስሊሙን አብሮ በማክበር በመረዳዳት፣ በመተጋገዝ፣ በመደጋገፍ ነው የሚኖረው። በሀዘንም ሆነ በደስታም በማንኛውም ነገር አይለያይም። የዘንድሮን አዲስ ዓመት ያከበር ነው። ቡሄም ሆነ ዘመን መለወጫንም ሆነ በጋራ ነው ያከበር ነው። ዛው ያው እስካሁን ድረስ ያው በኮሮና ምክንያት ተዘግቶ ነበር። አሁን ግን ያው መስጊዱም እንዲከፈት ተደርጓል። እንደገና አዛውንቶችም ሆነ አባቶች ከቦታው ላይ ሂደው ያው ዱአ ጸሎት በማድረግ እየተገኙ ነው። የጌታው ሻሊ ጅሩ መስጊድም አለ፣ ዛውያውም አለ፣ የሰውም መቃብር አለ። እዚያ ላይ ብዙ ሰዎች ከየክፍል ሀገር እየመጡ የሚያምኑበት ነው። አዎ ሀገራችንን አማን ርጋት እንኳን ዘመን ዘመን በሰላም ያሸጋገረን አሁን ቀጣውን ደግሞ የምናለማበት፣ የምናፈራበት፣ የምናወልድበት፣ የምንከብድበት አላርገ አካባቢው የዛሬ ማንነታችንን በመገንባት የላቀ አስተዋጽኦ አለው ይላሉ። በአካባቢው ተወልዶ ያደጉትና በንግድ ሙያ የተሰማሩት መሐመድ ነጋ ዮሀ ችቦ ችቦ እኛ ከጦሳ ለቅመን ሁላችንም ቄጠማ ሳር ነገር እሱን ይዘን ሂደን ቤታችን ያንን ቀን አመት ባሉ እናሳልፍ ነበር። ጥምቀት፣ ጽጌ፣ ጾም፣ ፋሲካ ሁሉም ነገር እኛ ጋር ነበሩ እዛ አካባቢ። መዝሙሩ ሁሉ ነበረን። የሚገርም መንፈሳዊ ተማሪዎች ጓደኞቻችን ናቸው። ሰንበት ትምህርት ቤት አለ እዛ ውስጥ አለን እኛ። በቀጥታም በተዘዋሪም ኖረንበታል። እኔ አሁን አንዳንዴ ጊዮርጊስ ቤተክርስቲያን የሚለቀቅ መዝሙር ነበር ትዝ የሚለኝ መዝሙር፣ እንደ ቸርነት አቤቱ ማረኝ፣ እንደ ምሕረትህ ይቅርታ ስጠኝ የሚለው ሲለቀቅ እኛ ቤት ቀጥታ ይሰማል። እኛ ቤት በነገራችን ላይ እርሰው ሙስሊም ነው። እኔም ሙስሊም ነኝ። ያው ያደግኩበትን ከዛ ውጭ እኛ ጓደኞች ደግሞ ቢለን ረቢላ አወል የሚባል ስላልነበረ አብረው ይሄዳሉ። ረቢዑል አወል ማለት የመውሊድ ጊዜ እንደ ማለት ነው። በርካታ ክርስቲያኖች የመውሊድ ጊዜ ይመጣሉ አድረው ድሮ በግ ምናምን ምናምን ምናምን ይዛሉ፣ እንደው ስጦታ ለዛው ያው ይዘው ይመጣሉ። እኔና መምህር በላይ ወርቁ እኮ አንድ ላይ ና ያደግ ነው። እሱ የቄስ መምህር ነው፣ እኔ ሙስሊም ነኝ። ሌሎች ዲያቆናት ጓደኞች ነበሩ። ሃይማኖት እንዲህ ነው ብሎ ይነገረኝም ያስታውሰኝም የለም። እኔ እራሴ ሃይማኖት ይንችላሉ፣ እነሱም ሃይማኖታቸውን ይዘዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅድስት ስላሴ ትስላሴ መንፈሳዊ ዩኒቨርሲቲ የርቀት ትምህርት ክፍል አስተባባሪ ና በአዲስ አበባ ሀገረ ስብከት የደብረ ጽጌ ቅዱስ ራኤል ሰባኪ ወንጌል የሆኑት መምህር በላይ ወርቁ የዚህ እውነት ማሳያም ተምሳሌትም መሆናቸውን ይናገራሉ። ጸበል ያለበት ቦታ ነው። ጊዮርጊስም ቤተ ክርስቲያኑ ነው። ሁለቱም ቦታ ላይ ጸበሎች አሉ። ሁለቱም ጸበሎች የሚያገለግሉት ለሙስሊሙም ለክርስቲያኑም ነው። ጊዮርጊስ ቤተ ክርስቲያንም ሙስሊሙም ክርስቲያኑም ይጸበላል። ቡሄን የምናከብረው አብረን ነው። ገና አብረን እንጫወታለን። እንቀት አብረን እናከብራለን። ደመራ አብረን እናከብራለን። ምን የተለየ እንትን አልነበረንም። አንዴ የማስታውሰው ልንገረ ቤተ ክርስቲያኑ እንጂ አምደማርያም የሚባል ሰውዬ ቤተ ክርስቲያኑን ያሳድሰዋል። ሲታደስ እኔም እሄዳለሁ። ስራ ለመስራት ደሞ ኒያጎት ልጅ ነበር። አሁን ፖርቱጋል ነው የሚኖሩ ጀማል መሀመድ ይባላል። ኦልሞስት ኦልስት ከሚታደስ ድረስ እዛ ያግዝ ነበር። አሁን ላለሁበት ማንነት አሁን ላለሁበት አይደንቲቲ የተቀረጽንበት ሰፈር ነው። ጊዮርጊስ ቤተክርስቲያን ተሰንጥቆ በኢንጂነር አምደማርያም አማካኝነት እድሳት ሲደረግለት እነ መሀመድ ነጋ እነ ጀማል የሚባሉ ሌሎችም ሁሉ ያጋብረው ጊዮርጊስ ቤተክርስቲያን ይቆፍሩ ነበር። የኔ ልጅነት መኖርኩበት ህይወት ሃይማኖት ተለያይቶ አላስታውስ። ብሄር ተለያይቶ ማለት ለምሳሌ የጓደኞቹ ቤተሰቦች ምን እንደሆነ አሁን አላቀም። ማን ከየት ይምጣ ምን ይሁን አሁን ካደኩ በኋላ ነው። እግል ያባበሉ የዛ ሀገር ሰው ነው እግል ያባበሉ የዛ ሀገር ሰው ነው ሲባል የሰማሁት እንጂ ፋሲካ ከሆነ ክርስቲያን ዙረን ብዙ ቤት መጥቶ ይገባል ይበላል፣ ይጠጣል። ኢድም እንደዚህ ከሆነ ማንራታችሁ ብለን ሙስሊሞቹ ቤት እንሄዳለን። ሰርግም ሲሆን ተስካርም ቢሆን ዝክርም ቢሆን ለሙስሊም ለብቻ ይዘጋጃል። ስፔሻሊ ግንቦት ልደታን አብረን በጋራ እናከብራለን። ይሁን እንጂ ለዘመናት የዘለቀው ይህ አብሮነት አሁን አሁን በወትሮው ድምቀቱ በነባሩ ውበቱ እንዳይራመድ መሰናክሎች እያጋጠሙት ነው። አገራችን፣ በተለይ ደግሞ ደሴ ሀያ ሰባት አመት ከተማችን እንዳናለማ የሃይማኖት አሳይመንቶች እየገደሉ ነው የብሔር አሳይመንቶች ሰዎች እየገደሉ ነው። የብሔሩ እንኳ እንዲህ የጸና ነገር የለውም። ደሴ የሃይማኖቱ ግን ትልቅ ነው። ተልኮማ እንደሚሰጠን ባናውቅም የሆነው ጎራ አንድ ነገር ይይዛል፣ የሆነው ጎራ ደግሞ አንድ ነገር ይይዛል። በዚህ መካከል ከተማው ሾለከ ሳያድ ሃይማኖተኛ መሆን ብዙ ጉዳት የለም። ሃይማኖተኛ መሆን ግን አገርን ከልማት የሚያገድ ከሆነ ትክክል አይደለም። ከተማው መንገድ የለውም። ከተማው ከፍተኛ የሆነ ኢንዱስትሪ የለውም። ስለዚህ ከዩኒቨርሲቲ የሚወጡ ተማሪዎች፣ ከቴክኒክና ሙያ የሚወጡ ተማሪዎች፣ ከአስረኛ ክፍል የሚያቋርጡ ተማሪዎች የትም ቦታ ስራ የመቀጠር እድል የላቸው። በጋራ ሁነን አገራችንን ማሳደግና ማልማት፣ በጋራ ሁነን አገራችንን መለወጥ ይጠበቅብን። ሰዎች የዘመን ውጤቶች ናቸው። ነገሮችን እቀያይራለሁ ይላል አምላክ። ልማት ከሌለ ስደት ይመጣል። ለምሳሌ በስታስቲካል ዳታ ከኢትዮጵያ በቁጥር አንድ ወሎና ወሎ አካባቢ ነው ስደተኛ። አረብ ሀገር ብኬድ የእኛ እህቶች ናቸው። እድሜያቸውን ገፍተው መጥተው እዚህ ከመጡ በኋላ እንኳን አግብተው የሚወልዱበት ጊዜ የላቸው ወይ እድሜያቸው ሂዷል ወይ ደግሞ ፈላጊያቸው። እናም ለዛሬ ያደረሰን የትናንት ማንነታችን ነገንም እንዲሻገር ሁለቱ አብሮ አደጎች መልእክት አለን ይላሉ። መዘጋጃ ቤት ወይም የከንቲባ ጽፈት ቤቱ የሙስሊምና ክርስቲያን የወንድማማቾች ህብረት የሚል አንድ ማህበር ነገር ቢያቋቁም ጥሩ ነው። ከተማ አስተዳደሩ ህዝቡ፣ ስፔሻ ይሄ የሃይማኖት አጀንዳ ቁሞ በጋራ ለከተማችን የምንቆምበት ቀን እናፍቃለን።